አውሮፓና ጀርመን ከዛሬ አንድ ዓመት በፊት በተካሄደው የብሪታንያ ህዝብ በውሳኔ ከብሪታንያ ህዝብ 52 በመቶ ከአውሮጳ ህብረት ለመውጣት ከወሰነ ወዲህ ብሪታንያ የፖለቲካ ነውጥ ውስጥ ነው የምትገኘው። የቀድሞ የብሪታንያ ጠቅላይ ሚኒስትር ዴቪድ ካሜሩን ለሁለተኛ የስልጣን ዘመን ከመመረጣቸው በፊት ለብሪታንያ ህዝብ በገቡት ቃል መሰረት በጎርጎሮሳውያኑ ሰኔ 23 2016 ዓ ም በተካሄደው ህዝበ ውሳኔ ከህብረቱ መውጣትን የደገፈውና ከህብረቱ ጋር መቀጠልን የመረጠው ህዝብ ቁጥር መቀራረብ ብዙ ያልተጠበቁ ክስተቶችን አስከትሏል። ከነዚህም አንዱ የህዝቡ መከፋፈል ነው። ከአንድ ዓመት በኋላ አሁንም ይህ ስሜት እንዳለ ነው። ብሬግዚትን በመደገፋቸው የሚጸጸቱ እንዳሉ ቢሰማም የብሪታንያን ከህብረቱ መውጣት ደግፈው ድምፃቸውን የሰጡ አብዛኛዎቹ ዜጎች ግን አሁንም በዚሁ አቋማቸው የጸኑ መሆናቸውን በቅርቡ የተካሄደ አንድ ጥናት አስታውቋል። ጆን ከርቲስ የምርጫ ጉዳዮች አጥኚ ናቸው። የህዝቡን አስተያየት በተመለከተ ዋና የሚባል ግልጽ ለውጥ መኖሩን የሚጠቁም ምንም መረጃ የለም። ከ12 ወራት በኋላም አሁን በብሬግዚት የተከፋፈለች ሀገር ናት። ቶኒ ጌሪ የትንሽቷ ከተማ የሮምፎርድ ነዋሪ ናቸው። እሳቸውን ጨምሮ ከዚህ ከተማ ነዋሪዎች አብዛኛዎቹ የብሬግዚት ደጋፊዎች ናቸው። በዚች ሀገር ውስጥ ብዙ ህዝብ አለ። ዘራቸው፣ ቀለማቸው፣ መጠናቸው አይደለም የሚያሳስበው በጣም ብዙ ሰዎች ናቸው ያሉት። ወደፊት ብዙ ሰዎች እንዳይመጡ ማስቆም አለብን፣ ምክንያቱም እንሰምጣለን። የለንደኑ ወኪላችን ድል ነሳው ጌታንህም ብሬግዚትን ደግፈው ድምጻቸውን በሰጡት ዜጎች ዘንድ ከአንድ ዓመት በኋላ አሁን የአቋም ለውጥ አይታይም ይላል። በዚህ በአንድ አመት ውስጥ ብዙም ለውጥ የለም። ምክንያቱም በመውጣትና ባለመውጣት በተደረገው የህዝበ ውሳኔ የስኮትላንድና የአየርላንድ ህዝብ ነው በብዛት አብሮ መቆየትን የፈለገው እንጂ ዋናው የዚህ በብሪታንያ ውስጥ ካለው የእንግሊዙ ወገን ሙሉ በሙሉ መውጣትን ነው የፈለገው። ስለዚህ ያው በምርጫውም ቢሆን አርባ ስምንት እጅ ከመቶው አብሮ መኖርን የፈለገው ግን ወደ አምሳ ሶስት እጅ ከመቶ መውጣትን ስለሆነ ያው አሁንም ቢሆን የመውጣቱ ፍላጎት እንደጠነከረ ነው። ባለፈው ዓመቱ ህዝበ ውሳኔ ውጤት ሰበብ ጠቅላይ ሚኒስትር ዴቪድ ካሜሩን ከስልጣናቸው ሲወርዱ የተኳቸው ቴሬሳ ሜይ የብሬግዚት ተቃዋሚ የነበሩ ቢሆንም ወደ ኋላ መመለስ የለም፣ ብሬግዚት ማለት ብሬግዚት ነው ብለው የህዝቡን ፍላጎት እንደሚያሟሉ ቃል ቢገቡም ሁሉም ነገር እንዳሰቡት አልሄደላቸውም። ሜይ ባለፈው መጋቢት ከአውሮጳ ህብረት አባልነት ለመውጣት በሚያስችለው በህብረቱ ውል አንቀጽ ሀምሳ መሰረት ብሪታንያ ከህብረቱ መውጣት እንደምትፈልግ በይፋ ካሳወቁ በኋላ የወሰዱት እርምጃ ልዩ ልዩ ችግሮችን አስከትሎባቸዋል። በተለይ ሜይ ሀገራቸው ከህብረቱ አባልነት በምትወጣበት ድርድር ላይ ጠንካራ አቋም ይዤ መቅረብ ያስችለኛል ሲሉ በጠሩትና ሰኔ መጀመሪያ ላይ በተካሄደው ወቅቱን ያልጠበቀ ምርጫ በብሪታንያ ምክር ቤት የነበራቸውን አብላጫ ድምፅ በማጣታቸው ድጋፍ ፍለጋ ሲባዝኑ ነው የከረሙት። ብዙ ቀናት ከወሰደ ንግግር በኋላ በምርጫው አስር የምክር ቤት መቀመጫ ያገኘው የሰሜን አየርላንዱ ዴሞክራሲያዊ አንድነት ፓርቲ በምህጻሩ ዲዩፒ የሜይን መንግስት ለመደገፍ ትናንት ተስማምቷል። ያም ሆኖ የብራሰልሱ ዘጋቢያችን ገበያው ንጉሴ ሜይ ባለፈው ሳምንት በተጀመረው የብሬግዚት ድርድር የብሪታንያን ፍላጎት ማሟላት የሚችሉበት አቅም ይኖራቸዋል ተብሎ አይታመንም ይላል። ቴሬዛ ሜይ እንደዛ አስቸኳይ ምርጫ አድርገው የተገኘው ውጤት ግን እንደውም የበለጠ ደካማ አድርጓቸው ነው ወይ፣ መግዛት የማይችሉበት ሁኔታ በመፈጠሩ አሁን ደግሞ የአወዛጋቢ የሆነ ጥምረት ፈጥረዋል። ስለዚህ ከጥምረቱም ጋር ሆነው ይሄንን የድርድር ሁኔታ በብሪታንያ ፍላጎት ለመቋጨት የሚያስችል አቅም ሊያገኙ አይችሉም የሚል ከፍተኛ አስተያየት ነው ያለው ከያግጣጫው። ምክንያቱም አሁን በዩኬ ያለው አመለካከት በምንም ተአምር ቢሆን ዩኬ ከአውሮፓ ህብረት ነፃ ገበያ ጠቅላ የምትወጣበት ሳይሆን የነፃ ገበያውን ይዛ ነው ከወጣችም የሚለው አስተያየት እየገፋ ነው የመጣው። ሌበር በጣም ተጠናክሯል። ቴሬዛ ሜ ፓርቲ ቢሆን የሚደግፉ ሀይሎች አሉ። ስለዚህ ይሄንን ለማድረግ ደግሞ ከአውሮፓ ህብረት በኩል ቅድመ ሁኔታዎች አሉ። የነፃ ገበያ ያለ ነፃ የሰው ዝውውር የሚፈቀድ አይሆንም። ስለዚህ ብሪታንያ ዞሮ ዞሮ እንደገና ይሄንን የጠላችውን የሰውን ዝውውርም የመቀበል ግዴታ ውስጥ ልትገባ ትችላለች የነፃ ገበያውን ከፈለገች። ስለዚህ በዚህ ሁኔታ የምትፈልገውን ለማግኘት የማትፈልገውን እንድትቀበል የምትገደድበት ሁኔታ ውስጥ የገባች በመሆኑ የዩኬ ራሱ ድርድሩ እንዴት ሊቀጥል እንደሚችል አጠያቂ የሆነ ነው ያለው። የብሪታንያ ወግ አጥባቂ መንግስትና የሰሜን አይርላንዱ ዲዩፒ ትናንት በተስማሙት መሰረት የብሪታንያ መንግስት ለሰሜን አይርላንድ ኢኮኖሚ ድጋፍ የሚውል አንድ ቢሊዮን ፓውንድ ለመስጠት ተስማምቷል። በስምምነቱ ለሰሜን አይርላንድ ከሌሎቹ ግዛቶች በተለየ ድጋፍ መሰጠቱ የዌልስና የስኮትላንድ ግዛት መሪዎችን አስቆጥቷል። የሰሜን አይርላንድ ተቃዋሚ የሽንፌን መሪም የትናንቱ ስምምነት በብሪታንያ በአይርላንድ መንግስትና በሰሜን አይርላንድ ስምንት ፓርቲዎች መካከል ከዚህ ቀደም በሰሜን አይርላንድ ሰላም ለማውረድ የተፈረመውን የጉድ ፍራይዴይ ስምምነት ይጥሳል ሲሉ ተቃውመዋል። ገበያው እንደሚለው ይህም ሌላው በብሬግዚት ድርድር ላይ ጫና ማሳደሩ የማይቀር በሜም ላይ ችግር ይዞ የመጣ ጉዳይ ነው። ይህ የአየርላንዱ አንደኛው ፓርቲ ቀደም ሲል ልክ እንደ ሽንፌን ሁሉ ብሪታንያ ከአውሮፓ ሕብረት መውጣቷን የማይደግፍ ነው የነበረው። ብትወጣም እንኳ ደግሞ ይሄ ሶፍት ብሬግዚት የሚሉት ወይንም ደግሞ ከነፃ ገበያው እና ከጉምሩኩ እንድትወጣ የማይፈቅድ ክፍል ነው አሁን ግን ከቴረዛ ሜይ ፓርቲ ጋር ሲጣምር ይህንን የቆመለትን ዓላማና ይከራከርበት የነበረውን ሀሳብ ትቶ እንደመጣ ነው። ስለዚህ ከራሱም በራሱም በኩል ተቃውሞ አለበት ነው የሚባለው። በሁለተኛ ደረጃ ራሱ ሁለቱ የአየርላንድ ፓርቲዎች አንዳቸውም ቢሆን ከዌስት ሚኒስቴር ጋር ጥምረት ተስተው መንግስት ሊመሰርቱ እንደማይገባ ነው የጉድ ፍራይዴይ ወይም የዚህ የአየርላንድን ችግር የፈታው ስምምነት የሚለው የወሰነው ወይም ያስቀመጠው። ስለዚህ አንዱ ፓርቲ እዚህ መምጣቱ ሌላኛውን ፓርቲ ከቴሬዛ ሜይ መንግስት ጋር ቅራኔ ውስጥ የሚከት ነው። በሁለተኛ ደረጃ ደግሞ ይሄ የመጣውን ፓርቲ ቢሆን በራሱ ደጋፊዎችን ዘንድ የዩኬን መውጣት ሲቃወም ቆይቶ፣ አሁን ግን የዩኬን መውጣት ከሚደግፈው የቴሬዛ ሜይ አንጃ ጋር አንድ ላይ መስራቱ ድጋፍ የሚያሳጣው ነው የሚሆነው። ስለዚህ ያም ሆኖ ጠንካራ የሆነ ኃይል አይደለም ራሳቸው ቴሬዛ ሜይ እያገኝ አማራጭ በማጣት ነው እንጂ ጉልበት ሆኖ ቴሬዛ ሜይን የሚያጠናክር ሳይሆን ራሱ ችግር ይዞ እንደመጣ ነው የሚቆጠረው። እና የመፍትሄው አካል ይሆናሉ የሚለው ራሱ አጠያቂ ነው። ራሱ ችግሩንም የበለጠ ሊያወሳስበው ይችላል የሚል ነው እንግዲህ ያለው አስተያየት ከአንዳንዶች። የብሬግዚት ድርድር ባለፈው ሳምንት መጀመሪያ በይፋ ሲጀመር የብሪታንያው ተደራዳሪ የብሬግዚት ጉዳይ ሚኒስትር ዴቪድ ዴቪስ ድርድሩ ፈታኝ እንደሚሆን ሳያነሱ አላለፉም። ሆኖም ሁሉም ወገን ተጠቃሚ የሚሆንበት ስምምነት ላይ ለመድረስ እንደሚጥሩ አስታውቀዋል። እነዚህን በመሳሰሉ አስቸጋሪ ጊዜያት ነው ከአውሮጳ የቅርብ አጋሮቻችን ጋር የምንጋራቸውን እሴቶቻችንንና ውሳኔዎቻችንን የምናስታውሰው። ከሚለያዩን ይልቅ አንድ የሚያደርጉን ይበዛሉ። በድርድሩ ወደፊት ያለ ጥርጥር ፈታኝ ጊዜያት ቢጠብቁንም የሁሉንም ዜጎች ጥቅም የሚያስጠብቅ ውል ለማረጋገጥ የተቻለንን ሁሉ እናደርጋለን። ብሪታንያ የሚኖሩ የአውሮፓ ህብረት አባል ሀገራት ዜጎች ጉዳይ በብሬግዚት ድርድር ውስጥ ትኩረት ከተሰጣቸው አብይ ጉዳዮች አንዱ ነው። ድልነሳ እንደሚለው ከዚህ ሌላ ብሪታንያ ከህብረቱ ስትለቅ አንዳንድ የህብረቱን ተቋማትና ከዚህ ቀደም የገባቻቸውን ውሎችም ጥላ መውጣቱ አይቀርም። አንቀጽ አምሳ ካስገቡበት ቀን በፊት ወደ ብሪታንያ ሶስት ሚሊየን የአውሮፓ ዜጎች ገብተዋል። እና ጠቅላይ ሚኒስትሯ የሚሉት ምንድን ነው? እነዚያ ሶስት ሚሊየን የገቡትን ዜጎች መብት ሙሉ በሙሉ እንጠብቃለን። እንደ ማንኛውም የብሪታንያ ዜጋ መኖር ይችላሉ፣ መስራት ይችላሉ፣ የፈለጉትን ማድረግ ይችላሉ። እንግዲህ አንቀጽ አምሳ ለአውሮፓ ህብረት ከገባ በኋላ የሚገቡትን ግን አንቀበልም ነው የሚሉት የአውሮፓ ህብረት ግን የሚለው ምንድን ነው? ጠቅላላውኑ ብሪታንያ ከአውሮፓ ህብረት እስከምትወጣ ድረስ የሚገቡት በሙሉ ዜጎች መብት ይጠበቅ ነው የምትለው። ይሄ ሲሆን ደግሞ ብሪታንያም እንደምትለው ይሄማ ከሆነ እስከ ሁለት ሺ አስራ ዘጠኝ ድረስ የሚገቡት ከሆነ አገሪቱ ውስጥ ስድስት ሚሊዮንም አስር ሚሊዮን ሊገባ ስለሚችል ህዝቡ የመረጠው ደግሞ ያው የአውሮፓ ህዝብ ቁጥር እየጨመረ ሄደ ብሎ ስለሆነ ይሄ ሊሆን አይችልም ነው የሚሉት። ሁለተኛ ትሬዛም የሌላው ምንድን ነው የሶስት ሚሊዮኑን የአውሮፓ ዜጎች ብሪታንያ ውስጥ የሚኖሩትን መብት ስለምናከብር አውሮፓ ውስጥ የሚኖሩት ሁለት ሚሊዮን ያው የብሪታንያ ዜጎችን መብት በእኩልነት እኛ እንደምንሰጠው መጠበቅ አለበት ነው የሚሉት። ሌላው ደግሞ እንግዲህ ቴሬዛ ሜይን አንቀበልም ያሉት የአውሮፓ ህብረት በተለይ የፍርድ ቤቶች ውሳኔ ነው፣ ከሱ ወዲያውኑ እንወጣለን ነው ያሉት። ሁለተኛ ደግሞ የአውሮፓ ዜጎች አሁን ብሪታንያ ውስጥ ከፍተኛ ችግር እየፈጠሩ የታሰሩ ወደ አምስት ሺ ዜጎች አሉ። እነዚህ አምስት ሺህ ዜጎችን ወዲያውኑ እንመልሳለን ነው የሚሉት። የአውሮፓ ህብረት ግን መመለስ የለባቸው ነው የሚሉት እና ችግሩ እንደጎላ ነው የሚቆየው። ብሪታንያ ከአውሮጳ ህብረት ለመውጣት ከወሰነች በኋላ ውሳኔው ህብረቱን ይከፋፍላል፣ ያዳክማል የሚሉ አስተያየቶች ቢሰነዘሩም ከአንድ ዓመት በኋላ ግን ውጤቱ የተገላቢጦሽ ሆኖ ነው የሚታየው። ገበያው እንደሚለው ከዚያን ወዲህ የአውሮጳ ህብረት ይበልጥ እየተጠናከረና ግልጽ አቋም ይዞ ነው ለድርድር የቀረበው። ከሪፈረንዱሙ በኋላ የአውሮፓ ህብረት ላይ ተንዣቦ የነበረው ስጋት ተወግዶ እንደውም የአውሮፓ ህብረት በተጠናከረ ሁኔታ ነው የሚገኘው ማለት ይቻላል። በድርድሩም በኩል ቢሆን ከዩኬ የበለጠ በጣም ግልጽ የሆኑ የሚፈልጉትን የቅድመ ሁኔታዎችን የድርድሮችን አስቀምጠው እየጠበቁ ነው ያሉት። ለምሳሌ በቅድመ ሁኔታ ያስቀመጧቸዋሉ ከመደራደራቸው በፊት ፍቹ ሁኔታ ፍቹ የምለው ልዩነቱን ነው፣ የሂሳብ ጉዳይ፣ የአይርላንድ ጉዳይ እና ሶስተኛው ደግሞ የዜጎች መብት ጉዳይ በዚህ ቅድመ ሁኔታዎች መጀመሪያ ከጨረስን በኋላ ነው ወደ ሌላ መግባት የምንችለው የሚል አቋም አቅርበው፣ አሁን ዩኬ ይሄንን በግዳጅ ተቀብሎ የገባበት ሁኔታ ነው ያለው። በእርግጥ ከዚሁ ጋር የንግዱም ስምምነት አብረው ይታይ የሚል ሀሳብ ቀርቧል። ይህ ግን የንግዱ ሁኔታ ከፍቹ ስነስርዓት ማለቅ በኋላ የሚታይ ነው የሚል አቋም በመያዙና ጠንካራን በመሆኑ ይህንንም ተቀብሎ የሚሄድ ጉዳይ እንዳለ የሚነገረው ባለፈው ሳምንት አርብ አንድ ዓመት ከደፈነው የብሪታንያ ሕዝበ ውሳኔ በኋላ ብሪታንያ ያጋጠማት የፖለቲካ ነውጥ በብሬግዚት ድርድር ላይ ያሳደረውን ተጽዕኖ የቃኘው የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። ደህና ቆዩን።